የሴትን ልጅ ብልት መቁረጥ ማለት ምላስ መቁረጥ ማለት ነው እና ልጆቻችን ቢንቀለቀሉ በጣም ቢያወሩና ቢለፈልፉ ምላሳቸውን አንቆርጥም አይደለም። እና ምንም ነገር ቢሆን መጠበል መቻል አለብን። ተፈጥሮ ነው ተፈጥሮ ሲሰጠን ራሱ አንድ ላይ የተሰጠን ነው እና ብዙ ጊዜ ለማስገረዝ የምታስቡ ሰዎች ካላችሁ ምላስ መቁረጥ መሆኑን አትርሱ። ያብሔር ያለ ምክንያት አንድ ነገር አይፈጥርም። ምክንያት ሁለት አይን ስሰጠን ሁለት አይን፣ ሁለት ጆሮ፣ ሁለት እጅ፣ ሁለት ምክንያት አለው እና አሁን በዚህ በሴቶች ልጆች ግርዛትን ሲሆን በእግዚአብሔር ስራ እያገባን ያለ ነው። ለወንዶቹ ከአብርሃም ጊዜ ጀምሮ የተጀመረ ነገር ነው። በሳይንስ በኩልም በጤና በኩልም ያለው ችግር እየገለጹ ናቸው ያሉት። ግን በሴቶቹ በኩል ዘጋት ምን እንደተናገር ነው ምንም በምንም ቦታ እንዲገረዙ የተጠቀሰ ነገር ስለሌለ በእግዚአብሔር ስራም አለመጋ- ሰዓቱ የዛሬው ምሽት የቃለ ምልልስ ርዕሰ ጉዳይ በሴት ልጅ ግርዛት ዙሪያ ይሆናል። ድርጊቱም በሴት ልጅ አካል ላይ ለባህል ለሕክምናም ሆነ ከሕክምና ውጭ በሆኑ ምክንያቶች ስለማይፈጸም የተባበሩት መንግስታት ድርጅት ድርጊቱን የሴቶችን ወይም የልጃገረዶችን ሰብአዊ መብት ሆን ብሎ መድፈር ነው በሚል ድንጋጌ ስር አስቀምጦታል። ድርጊቱ በሚፈጸምባቸው ሀገራትና ለሚፈጽሟቸውም ግለሰቦች የግንዛቤ ማስጨበጫ ይሆን ዘንድ ፌብሯሪ ሁለት የዓለም አቀፍ የሴቶች ግርዛት በምንም አይነት ድርድር ውስጥ የማይገባበት ቀን በሚል እንዲታወስ ወስኗል። አገራችን ኢትዮጵያም በአፍሪካ ከሚገኙትና የሴት ልጅ ግርዛት በከፍተኛ ደረጃ ከሚፈጸምባቸው አገሮች መካከል አንዷ ናት። ሃይማኖታዊም ሆነ ባህላዊ አንድምታ ተፈልጎ ሊገኝለት ባለመቻሉም ጎጂ ልማዳዊ ድርጊቶች ከሚባሉት ዘንድ ቢፈረጅም ዛሬም ድረስ በጉልህ በአፍ በማይነገሩ ነገር ግን ግልጽ በሆኑ ምክንያቶች ሳቢያ ድርጊቱ ይፈጸማል። ለዚህም ነው በሲድኒ የጤና ጥበቃ ዲፓርትመንት ጣምራ ቋንቋ የሚናገሩ የማህበረሰብ አባላትን ለህብረተሰቡ በተለይም በሴት ልጅ ግርዛት ዙሪያ ግንዛቤን የሚያስጨብጡ ባለሙያዎችን በማሰልጠን መልእክቱ እንዲደርስ እያደረገ የሚገኘው። እኛም እኒህን ባለሙያዎች እውቀታቸውን ያካፈሉን ዘንድ ለምሽቱ ፕሮግራማችን እንግዳ አድርገን ጋብዘናቸዋል አቶ አሰፋ በቀለ፣ ወይዘሮ አልማዝ ይማምና ወይዘሮ ሰሎሜ ገብረ ማርያም በቅድሚያ ለቃለ መጠይቃችን ፈቃደኛ ስለሆኑ ምስጋናችንን እያቀረብን ወደ ቃለ መልልሳችን እናልፋለን። ወደ መጀመሪያው ጥያቄያችን እንለፍና ከወይዘሮ አልማዝ ይማም ብንጀምር ለመሆኑ የሴት ልጅ ግርዛት ስንል ምንድን ነው? ምን ማለት ነው? እሺ፣ አመሰግናለው የሴት ልጅ ግርዛት ስንል የሴቷን ሕፃን ሆና ነው አብዛኛውን ጊዜ እንደማስታውሰው በእኛ ሀገር በጣም ሕጻናቶች ሲሆን ሴት ልጅም ሆነ ወንድ ልጅ የሚገረዘው እና የሴቷን ብልቷን ይቆረጣል ወይ ይገረዛል ማለት ነው ግርዛት ብለን ስንል በተለይ እንደሚታወቀው ኢትዮጵያ የብሔር ብሔረሰቦች ማዕከል ነች እና ግርዛቱ አይነትም ከቦታ ቦታም የተለያየ ሊሆን እንደሚችል ይታወቃል እነዚህስ ልዩነቶች ምን ይመስላሉ እነዚህ አራት አይነት የሚባሉትን እስቲ እያንዳንዳቸውን ቢገልጹልን አንደኛው ትንሽ ነው ከብልቷ ክፍል አንጠብ የሚደረገው ሁለተኛው ደግሞ እንዳለ ዲፕ ይገባና ይገረዛል ማለት ነው። ሶስተኛው ደግሞ እንደ ቦጠጥ እንደመጨር አይነት ነገር ነው። አራተኛው ደግሞ ሁሉም ፓርት ይወገድና በደንብ ይቆረጥና ይሰፋል ማለት ነው። አራቱም ቢሆኑ በጤንነት ላይ ተጽዕኖ አላቸው። ምንም ጠቃሚነት የላቸውም። ይሄ በመደረጉ ለጤና ይደግፋል የሚባል ነገር የለውም። ህይወትን የሚጎዳ የሚያሰቅቅ በሴቷ ላይ ተጽዕኖ ነው የመጣባት ነው ማለት ነው። ወደ ወይዘሮ ሰሎሜ ገብረ ማርያም እንለፍና ወይዘሮ ሰሎሜ ለመሆኑ የሴት ልጅ ግርዛት በጊዜያዊም ሆነ ለዘላቂነት የሚያደርሰው ጉዳቶች ምን ምን ናቸው? በመጀመሪያ ስለጋበዛችን ያመሰግናለሁ። የሚያደርገው ጉዳት መጀመሪያ ብንጀምር፣ ለምንድን ነው የሚደረገው? ጎጂ ባህል ነው እንላለን፣ ግን አይ ቲንክ በልምድ የመጣ ስለሆነ በተለይ በአያቶቻችን የተለመደ ነገር ነው። ለምንድን ነው የሚደረገው? አንደኛ ብዙ ጊዜ ልጆች ሆነው በጣም የሚንቀለቀሉ ከሆነ ይቺ ልጅ ገና ወደ አስራ ሁለት አስራ ሶስት ዓመት ሲደርሳት በቀላሉ የሚሄድ እንትን አላት የሚባል ነገር ስላለ ነው። በአያቶች አካባቢ እንደዚ አይነት አስተሳሰብ ስላላቸው ነው መቆረጥ አለበት። ከተቆረጠች ትንሽ ረጋ ትላለች ይባላል። ጎጅነቱ በሚወልዱበት ሰዓት በተለይ የተሰፉት በጣም ይጎዳቸዋል። እርጉስ ከሆኑ አሁን በተለይ በዌትፊልድ እዚህ ሲድኒ ውስጥ አፍሪካ ከተወሰነ ከተማ ከተወሰነ ሀገር ለመጡ ዜጋዎች መጀመሪያ ቼክ ይደረጋል፣ ምን አይነት ግርዛት እንዳላቸው። እኔ ራሴ እርጉስ በነበርኩበት ሰዓት ቀጠሮ ወስጄ ስፔሻሊስት መጥቶ አይቶኛል። እንዴት ነው እንዴት ነው የሚደረገው ብለው ማለት ነው። እና ራሳቸው ለእያንዳንዱ አሁን ሰው አስቀምጠዋል። መጥቶ ቼክ የሚያደርግ ሰዋል ለማለት ነው። የተሰፋ ከሆነ መፈታት አለበት ከመውለዳቸው በፊት ያለበለዚያ፣ በመውለድ ሰዓት መውለድ አይችሉም ማለት ነው። ብዙዎቹ እንደዛ የተሰፉት ሴቶች ቀዳዳ ብቻ ነው የሚኖራቸው ለሽንት መሽኛ ብቻ የተደረገላቸው ነው። አንዳንዶቹ ተመልሰው መሰፋት ይፈልጋሉ። እሱን እንግዲህ በብዛት ከሆስፒታሉ ነው እንደዚህ አይነት ነገር ድል የሚያደርገው እና በተለይ አንድ ለሱ ነው። ሁለተኛ ደግሞ በግብረ ስጋ ግንኙነት ከባሎቻቸው ጋር ያላቸው በጣም ይጎዳቸዋል። ብዙ ሴቶች ብዙ ፍላጎት የላቸው፣ ምክንያቱም ዋናው የፍላጎቱ ቦታ ነው ተቆርጦ የሚጣለው እና በዛ የተነሳ በጋብቻ መካከል ችግር ያመጣል። የሴቶች ፍላጎትና የወንዱ ፍላጎት እኩል ሊመጣ አይችልም። ያ ትልቅ ችግር ነው በጋብቻ መካከል ብዙ ሴቶች አላቸው እና በመውለድ ሁለቱ ነው ያላቸው። ወይዘሮ ሰለሜ ወደ ኋላ መለስ ስንበል እና ቀደም ሲል የገለጹት ነገር አለ። በተለይ መጀመሪያ ይሄ ድርጊቱ ሲፈጸም አያቶች ወይም ደግሞ ቤተሰብ ውስጥ ያሉ ሰዎች ልጅ ካደገች ሌላ ነገር ትፈጥራለች በሚል ነው እንዲገረዙ የሚደረገው ብለው አንስተው ነበር ነገር ግን ብዙ ጊዜ ስንመለከተው ልክ እንደ ህግ ማንኛውም ሰው ማለፍ እንዳለበት የህይወት መንገድ የሁለት ዓመት፣ የአንድ ዓመት ከዛም ባነሰ እድሜ የሚገረዙ ልጆች አሉ ይሄስ እንዴት ነው ከዛ አባባል ጋር ሊሄድ የሚችለው አሁን እኔ ነገርኳችሁ በራሴ የደረሰብኝ ነው እኔ ስምንት አመት ሊገኝ ነው የተገረዝኩት ምክንያቱም በጣም ቀልቃላ ነበሩ እና በዛ የተነሳ ነው ግን ይሄ አስተሳሰብ በብዙ ቤተሰቦች አካባቢ ስላለ እናትና አባት እንኳን ባያስገርዙን እኔ ከእናት ከአባቴ ጋር ነበርኩ መጀመሪያ፣ በኋላ አያቴ ጋር ሲሄድ ነው ይሄ ነገር የመጣው እና ይሄ እንደ ባህል የተወሰደ ነው። ልክ ሲወለዱ ልጆች መገረዝ አለባቸው ማለት ነው በተለይ በተለይ አያቶች ካሉ ነው ያ ነገር የሚሆነው። በእኔ ሰዓት ባደኩበት በእኔ ጀኔሬሽን ብዙ መገረዝ እየቀረ ነበር አሉ። እንግዲህ ግን በዛ ሰዓት ራሱ አያቴ ናቸው ነው እንደዛ ያስደረጉት እና ያላቸው ማለት ነው ልክ ልጅ ሲወለድ መገረዝ አለበት ተብሎ በሰባተኛው ቀን ነው በስምንተኛው ቀን ነው። እንደውም እንደ ወንድ ልጅ ሴቶቹም ይገረዛሉ በህፃንነታቸው። ያንን ፍራቻ ነው ወደፊት እነዚህ ልጆች ካልተገረዙ እንደዛ ይሆናሉ ማለት ነው። ተሳሰብና ፍራቻ ነው ያለው። ከግል ልምዶ ተነስተው እየተናገሩ ስለሆነ በዚህ ጉዳይ ላይ ሌላም ጥያቄ ለማንሳት ወደድኩ። ለመሆኑ እርስዎ በዚህ መንገድ ያለፉ ስለሆኑ በግርዛቱ ወቅት ሲያልፉ ያስታውሳሉ ወይ? የነበረውን ሰቆቃና የነበረውን ስቃይ ያስታውሱ ነበር ወይ? አሁን ደግሞ በትዳር ሕይወት የሚሆን ልጅ በመውለድ ሕይወቶ ያደረሰቦት ችግር አለ ወይ? በእኔ የማስታውሰው እንዳስታውሰዋለሁ ከህመሙ ጀምሮ እንዴት እንደያዙኝ እንዴት እንደተደረገ አስታውሳለሁ። በሙሉ ከና ቀኑን ሁሉ ነው የማስታውሰው። ክረምት ነው፣ ከሶስተኛ ወደ አራተኛ ክፍል ያለፍኩበት ሰዓት ነው። ሲያወሩ እሰማለሁኝ፣ ቤት ውስጥ ምን እንደሚያወሩ እንኳን አላውቅም። ለሶስት ተይዤ ነው እየገረዙኝ። ና ብዙ ጊዜ ቤቱ ሲያወሩ ምሰማው ወይ ብርጭቆ ይዤ ጥለዋለሁኝ፣ ኔ ወይ አንድ ቦታ ይጄ ስባል በጣም እየሮጥኩ ነው የሚሄደው እና ያስተሳሰብ አላቸው በተለይ በአያቶች አካባቢ ማለት ነው። ያስተሳሰብ ስላላቸው መገረዝ አለባት እያሉ ነበር የሚያወሩትን፣ አይገባኝም እኔ ና ተይዤ ነው በጣም ያማ mm አይስቲ ሪመምበር ዘ ፔን ቀላል ህመም አይደለም እና በተለይ ትልቅ ሆኖ እንደዛ የተደረገ ሰው እንትን የሚለው አይደለም። በዛም ምክንያት ነው በእንደዚህ አይነት ነገር ላይ ኢንቮልቭ ማድረግ የጀመርኩት። ለህጻናቶች ምናልባት ላያውቁት ይችላሉ፣ ትንሽ ሆኖ ነው የሚገረዙት፣ ግን ትልቅ ሆነ እንደተገረዝ ነው ሰዎች፣ በጣም ከባድ ነው፣ ህመሙን አይተነዋል። በትዳር መካከል እንዴት ነው የምገልጸው? ደህና ነው ምክንያቱም የኔ የተደረገው ይሄ አንደኛው ነው። አንደኛ ሁለተኛ፣ ሶስተኛ፣ አራተኛ ብለው ወይዘሮ አልማዝ እንደገለጹት መጀመሪያ ላይ አንደኛው ሲሆን ትንሽ ይሻላል፣ ሁለተኛ አንደኛው በጣም ዲፕ ይሆናል፣ ሶስተኛው ዲፕ ይሆናል። ግን እንደዚህም ሆኖ ቼክ መደረግ አለበት። አንደኛም ይሁን ሁለተኛም ይሁን ሶስተኛም ይሁን እያንዳንዱ የተወሰነ ኤፌክት አለው። ምንም እንዳልተገረዘ ሰው ሊሆን አይችልም። አንደኛው የተገረዘ ሰው እስኪል ስሜት ይኖረዋል፣ ግን አፌክት የሚያደርገው ነገር ይኖራል። እንደሚታወቀው በኢትዮጵያም ደረጃ በአሁን ሰዓት የሴት ልጅ ግርዛት እንደ ባህል አይቆጠርም። የሴት ልጅ ግርዛት ጎጂ ልማዳዊ ድርጊቶች ከሚባሉት ውስጥ የተካተተ እንጂ ባህላዊ የሚባል አይደለም። የሚፈጸመው ሴቶች ላይ ነው። የሚፈጽሙትም ሴቶች ናቸው። አዎ፣ እነሱም በችግሩ በህመሙ አልፈዋል። እንደገና ያንንም እንዲፈጸም የሚያበረታቱት ሴቶች ናቸው እና ይሄንንስ እንዴት ነው የምታዩት? አቶ አሰፋ በቀለ በዚህ ዙሪያ ላይ የወንዶችም ኃላፊነት ይጠበቃል የሚል አቋም ነው ያለውት። በዚህ ዙሪያ ላይ የእርሱ አስተያየት ምን ይመስላል? አዎ፣ እንግዲህ ከመጀመሪያውኑ አንስቼ ጠቀጠቀስ ባደርግልሽ እና ወደ ጥያቄ ቢመጣ ደስ ይለኛል። በልጅነቴ የአይን ምስክር የሆንኩበት ነው። እኔ የተወለድኩት መቶ ኪሎ ሜትር ከአዲስ አበባ ርቃ ያለች መንደር ውስጥ ነው። ባለ ሀገር ነው። እዛ ባለ ሀገር እንዳውም ብላ ወይም መቀስ ወይም ምላጭ የለም እና ባልጩት የሚባል ከሰማያዊ ድንጋይ ነው የሚጠቀሙት። በአይኔ ያየሁትን ነው የሚነግርሽ። ወንዶቹም ላይ ሆነ በሴቶች ላይ ያ በጣም አሰቃቂ ሁኔታ ነው። በጊዜው ሕይወታችን ሂደት ስለሆነ በጣም ተቀብለነዋል። ሁሉም ከትውልድ ወደ ትውልድ የሄደ አሁን እየተማርኩ እና እያወቅኩ ሲሄድ በጣም አሰቃቂ ሁኔታ ሆኖ ነው ያገኘውት። አዎ ባህል የምለውን ነገር ራሱን መመርመር ያስፈልገናል። ባህል አንዳንድ ጊዜ የሚመጣው ከተጽዕኖ ነው። ጉልበት ያለው ጉልበት የሌለው ላይ ሲጭን፣ ያ ጉልበት የሌለው እንደ ባህል እንደ ልማድ አድርጎ ይወስደዋል። ከዛ በኋላ ጉዳዩን አምጥቶ ያስቀመጠው ቡድን ወይ ክፍል ቁጭ ብሎ ማየት ነው። አሁን እኔ በግርዛትም ሆነ በሴት ልጆች ያለ ዕድሜያቸው ጋብቻም ሆነ ወይም ሌሎችም እንደዚህ ዶሜስቲክ ቫለት እነዚህ ነገሮችን ሁሉ ከተጽዕኖ የመጣር ብዬ ነው የሚወስደው። የሴቶችን ስሜት ለመቀነስ የምደረግ ተግባር ነው ለእኔ የሴቶችን ስሜት ለመቀነስ ሰብሚሽን ሊያደርጉ ለማድረግ የመጣ ነው። በዚህ ቀደም ብሎ ሃይማኖት ተጠቅመዋል፣ ባህልን ተጠቅመዋል። የባህል ስራ ተግባር ሁለት ናቸው። አንዱ ቅድምቶቼ እንደጠቀሱት ጎጂው ባህል ነው። ሁለተኛው ደግሞ ጠቀሜታ ያለው የምንበላው ምግብ፣ የምንለብሰው ልብስ፣ የምንጨፍረው ጭፈራ ለማህበረሰቡ ደስታን የምሰጥ እድገትን የሚሰጥ ነው። ጎጂው ባህል ግን አሁን የጠቀት ነው። የዚህ የኤፍጂኤም እና ማለትም የሴቶች ግርዛት እና እንደገና ደግሞ ህጻናት ልጆች ያስርና አስራ አንድ አመት ልጆች ጋር ብቻ ነው ይሄ ይ እንደሚመስለኝ መ የተጻፈ መጽሐፍ አላነበብኩም፣ ግን እንደምታየኝ እና ሁኔታውን እንዳዛገጠርም ሆኜ እንዳየሁት ወንዶች የሴቶችን ስሜት ለመቀነስ ያስቀመጡትና ከዛ በኋላ ሴቶች ስራቸው ሆነ ወስዶ አድርጎ የወሰዱት ነው። እንደተባለውም እናት በስሩ በዛ ውስጥ ካለፈች ልጅቷ ማለፍ አለባት። ሴቶች ብቻ ናቸው የሚገርዙት። የምለውን አንድ አደባባይ የወጣ ምሳሌ ለመስጠት ፈልጌ ነው እና አሜሪካን ሀገር አንድ ኢትዮጵያዊ ራሱ ሴት ልጁን ገርዞ አሁን እስር ቤት ነው ያለው። ፎቶግራፍ አለ። ያለ በእውነቱ የሚያሳዝን ነው። ግን ሴቶች ብቻም አይደሉም። አንዳንድ ምናልባት እኛ የምናውቀው በይፋ በብዛት የምናውቀው ሴቶች ብቻ ሊሆኑ ይችላሉ፣ ግን ወንዶችም ያደርጋሉ። የገዛ ልጁን የገረዛት አባት አለ አሜሪካን ሀገር ኢትዮጵያዊ። ያ ነው እኔ እንደተፈጥሮ ባህል ተወስዶ መወሰድ የለበትም ባህል ልማድ ነው። በእርግጥም ልክ ነው አቶ አሰፋ ያነሱት ነጥብ፣ ትክክለኛውና ዋናው አላማውም ይሄ ነው። ቀደም ሲል ወይዘሮ ሰሎሜም ከልምዳቸው ገልጸው እንደተናገሩት ባህላዊ በሆነ አስተዳደር ውስጥ ሴት ልጅ ለትዳሯ በማህበረሰብ ውስጥም አንቱ ተብላ እንድትኖር ዝም ያለች አንገቷን የደፋች መልስ ማትመልስ ማትናገር ማትጠይቅ ስትሆን ነው ጥሩ ሴት ተብላ ተከብራ ልትቀመጥ የምትችለውና እንዲህ አይነት የልማድ ድርጊቶች የሚፈጸሙት ያንን እንቅስቃሴዋን ለመቆጣጠርና ለወንዱ ታማኝ ሆና እንድትኖር የሚደረግ ነገር ነው። አላማውያ ነው። ያው በግልጽ ግን የተቀመጠ ነገር የሚናገር ነገር የለም። ለዛም ነው ሃይማኖትን ባህልን በየጊዜው ሰበብ እየተደረገ የተቀመጠው ነገር ግን የሃይማኖት ባለሙያዎችም የባህል ጥኒዎችም ዘርዝረው በሚመለከቱት ሰዓት ላይ ያንን የሚደግፍ ምንም ነገር አልተገኘም ማለት ነው። በአሁን ሰዓት ይሄ በኢትዮጵያም በአፍሪካም በተለያዩ በመካከለኛው ምስራቅ ባሉ ሀገሮችም የሚከናወን ተግባር ነው። ወደ ኋላው መለስ ስንበል ና ወይዘሮ አልማዝን ልጋብዞት በዚህ ሀሳብ ላይ የሴት ልጅ ግርዛት የሚፈጸመው በአብዛኛው በሴቶች ነው። ወንዶች ይህንን አይፈጽሙም። ሴቶች ላይ ማለት ነው። ከምን የመጣ ልማድ ይመስሎታል? የተጻፈም ብዙ መረጃም ባይኖረንም እንደ መሰለኝ ሲጀምር አብዛኛውን ይሄ ተጽዕኖ የሚደረገው በሴቶች ላይ ነው። ሴትን ብልት ደግሞ ሴት ናት ማየት ያለባት ብለው የሚያስቡ ይመስለኛል። ወንድ ከሆነ እንግዳ ሊሆን ይችላል፣ የውጭ ሰው ማንም እንዳያያት በእናቶች በአያቶች፣ በጎረቤቶች ሴቷ ብቻ በሴት እንድትደረግ ይሄን ስልጠና የሰጡ ነው የመሰለኝ። በተጨማሪ አንድ ነጥቦችን ሊጨምር የምፈልገው ሴት ልጅ ትንሽ ያደገች እንደሆነ ባልም ያገባች እንደሆነ በሀገራችን በጣም የተለመደ ነው አንድ ሆኖ ማግባት ማጋባት ልጅን መስጠት ማለት ነው። ወይንም ልትደፈርም ትችላለች። ወይንም እንደዚህ እንደዛና ይሄ ሁሉ ታላቅ ተጽዕኖ ነው የሚደረግባት እና ያቺ ልጅ ለባሏ ሳሚት አታደርግም፣ አትገዛለትም፣ እንደ ልቧ የሌላ ሰው መጫወቻ ትሆናለች። ፊሊንጓን ለመግበል ያህል ስሜቷን ለሰውየው ብቻ ለማስገዛት የሚደረገው ትልቅ ተጽዕኖ ነው እና ያ ደግሞ በጤናዋ ላይ ይሄ ብቻ የሚታየው ለጋ ብቻ ለመ ዝግኝታ ብቻ ሲሆን በጤና ላይ ብዙ ጉዳት የደረሰባቸው አሉ። ሲገረዙም ብሊድ አድርገው ብዙ የሞቱ ህጻናቶችም አሉ ትልልቆችም አሉ። የሚሰፉም ፌሬዳቸው በሚመጣ ጊዜ ያ እንደ ልቡ ፍሎ ስለማያደርግ ስለተያዘ ህይወታቸው አደጋ ላይ ለአደጋ የተጋለጡ አሉ። ለካንሰር የተጋለጡ አሉ። ለፊስቱ ላይ የተጋለጡ ብዙ እህቶች አሉ። በኢትዮጵያ ውስጥ አብዛኛውን ጊዜ እንሰማለንም እናያለንም። ይሄ ይሄ ሁሉ ስቃይ ላይ የዳረጋቸው በማንም ተገረዘ በማን ያ ሰውየው ወይም ቤተሰቡ እንዲመቻቸው አድርገው ያደረጉት ነገር ይመስለኛል። በሴቶች እንዲካሄድ ያደረጉት እርግጥ ነው። አልሰማሁም ወንዶች በሚገረዙ ጊዜ ሐኪሞች አሁን በሰለጠነው ዓለም ሐኪሞች ሐኪም ቤት ተጠይቅሽም ነው ደግሞ ለሄልዝ ኬር ነው ለምንድን ነው የምታስገርዥው በሰለጠነው ዓለም ማለት ነው። ኢትዮጵያ ግን እንደዛ የሚጠይቅሽ የለም። ወንድም ይገረዝ ወንዱም በሆ እንዲገረዛል ይገረዛል ማለት ነው። ወንዱንም ሴት መታም የምትገርዘው አለች፣ ህፃናት ሆኖ ይሄ ከብሉይ ኪዳን ነው የመጣ ነው። ብሉይ ኪዳን ላይ ወንዶች ብቻ ነበሩ ይገረዙ የተባሉት እንጂ ሴቷንም ወንዱንም ግረዝ የሚል አንድም ቃል የለም በመጽሐፍ ቅዱስም ቢሆን በቁራንም ቢሆን። በሁሉ ተጠንቶ የተቀመጠ ሪሰርች በደንብ የተደረገበት ነው። ሃይማኖትም አይደግፈውም አይደግፈውም ይህ አይነቱን ነገር እና እኛ ሀገር ግን ይህን ባያደርጉ ቤተሰብ የተሸነፈ ነው የሚመስለው። በቃ ጊቫፕ ያደረገ፣ ባህሉን የጣለ፣ አክብሮት የማይሰጠው እንደዚህ እንደዛ። እቃ ትጨርሳለች፣ ካልተገረዘች፣ ከማንም ጋር ትሄዳለች፣ አለሌ ትሆናለች፣ ምናምን የሚለውን ነገር ከየት እንዳመጡት አይታወቅም። ግን አሁን ማጆሪቲው የተገረዙት ናቸው በሴተኛ አዳሪነትም በምንም የሚገኙት እና ፕላስቲክ እንደተሰራው ማለት ነው። ያ አላቆማቸውም፣ ያ አላገዳቸውም። ግን ለምን ይሄ እንደወደቀብን አላ ይሄ ነው። በአሁን ሰዓት በዓለም ዙሪያ በግምት 200 ሚሊየን የሚሆኑ ልጃገረዶችና ሴቶች ግርዛት ተፈጽሞባቸዋል። ከነዚህም መካከል 44 ሚሊየን የሚሆኑቱ እድሜያቸው ከ14 አመት በታች ያሉ ታዳጊ ህጻናት ናቸው። በዓለማችን በከፍተኛ ደረጃ የግርዛት ድርጊት ከሚፈጸምባቸው አገሮች መካከል አንደኛዋ ሶማሌ ስትሆን እድሜያቸው ከ አስራ አምስት እስከ 49 ዓመት መካከል ያሉት ልጃገረዶችና ሴቶች መካከል ዘጠና ስምንት በመቶ ያህሉ ተገርዘዋል። በሁለተኛ ደረጃ የምትቀመጠው ጉየና ስትሆን ዘጠና ሰባት በመቶዎቹም ለዚህ ድርጊት ተዳርገዋል። በሶስተኛ ደረጃ የምትገኘው ጅቡቲ ስትሆን ዘጠና ሶስት በመቶ የሚሆኑት ልጃገረዶችና ሴቶች የግርዛት ድርጊት ተፈጽሞባቸዋል። የተባበሩት መንግስታት ድርጅት የስነ ህዝብ ቢሮና የዓለም አቀፉ የሕፃናት ድርጅት በጋራ በመሆን በ2017 እስከ 2030 ባሉት ዓመታት ውስጥ ድርጊቱን ለመቀነስ በ17 የአፍሪካ ሀገሮች ላይ ክልላዊና ዓለም አቀፋዊ እንቅስቃሴዎችን ለማድረግ ስራዎችን መጀመራቸውን አስታውቀዋል። ምንም እንኳን በምዕራቡ ዓለም የሴት ልጅ ግርዛት ሊፈጸም አይችልም የሚል ሀሳብ ቢኖርም ድርጊቱ ያን ያህል የከፋ ባይሆንም በምዕራቡ ዓለምም ቢሆን ሴት ልጆቻቸውን የሚያስገርዙ አለያም ወደ አገራቸው በመውሰድ ድርጊቱን የሚፈጽሙ ወላጆች እንዳሉም ለማወቅ ተችሏል። በመጪው አርብ በምናቀርበው ክፍል ሁለት ዝግጅታችን በሰፊው የምናተኩረው በዚሁ ዙሪያ ይሆናል። ለምሽቱ ፕሮግራማችንም ሀሳባቸውን ያጋሩንን አቶ አሰፋ በቀለ፣ ወይዘሮ አልማ ዚማም፣ እንዲሁም ወይዘሮ ሰሎሜ ገብረ ማርያም በሲድኒ የጤና ጥበቃ ዲፓርትመንት የጣምራ ቋንቋ የማህበረሰብ ግንዛቤ አስጨባጭ ባለሙያዎችን እናመሰግናለን። የሳምንት ሰው ይበለን።